በዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጋባዥነት በቅርቡ በተካሄደው የዋሽንግተኑ የዩኤስ አፍሪካ መሪዎች ጉባኤ ትይዩ የሲቪል ማህበረሰብ ተቋማትና ተጋባዥ እንግዶች የተሳተፉባቸው ስብሰባዎች ተካሂደዋል። በእነኚህ ስብሰባዎችም በዋናው የፕሬዝደንቶቹ ጉባኤ በመነሳት ነበሩባቸው ያሏቸውን አሳሳቢ የማህበረሰብ ልማትና ብልጽግና፣ የመልካም አስተዳደርና ዲሞክራሲን የተመለከቱ በርካታ ርዕሰ ጉዳዮች ተነስተዋል። ከስብሰባዎቹ ተሳታፊዎች አንዷ የሆኑት የቀድሞዋ የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር ወይዘሪት ብርቱካን ሚደቅሳ በውይይቶቹ የተነሱትን ጭብጦች መነሻ በማድረግ በጻፉት ጽሁፍ ትኩረት ዙሪያ አነጋግረናቸዋል። አሉላ ከበደ ነው ወይዘሪት ብርቱካንን ያነጋግራቸው። ጤና ይስጥልኝ ወይዘሪት ብርቱካን ሚደቅሳ። ጤና ይስጥልኝ አቶ አሉላ። ወይዘሪት ብርቱካን በቅርቡ በዋሽንግተን ዲሲ የተካሄደውን የአፍሪካ መሪዎች ጉባኤ ተከትሎ በጻፉት ጽሁፍ ልማትና የተረጋጋ የጸጥታ ሁኔታ እንዲፈጠር ሰው ልጆች ንግግር ነጻነትን መፍቀድ ይጠይቃል የሚል ጽሁፍ ጽፈዋል። ለሰው ልጆች መሰረታዊ የሰብአዊ መብት መከበር የንግግር ነጻነት መኖርና ለዘላቂ ልማትና እድገትም ወሳኝ መሆኑን ብዙዎች አንስተዋል በሚለው ነው የሚንደረደሩት። በጽሁፎ ለማንጸባረቅ የፈለጓቸውን ፍሬ ሀሳቦች ያስጨብጡ። አሉላ፣ ከሁሉ አስቀድሜ ለዚህ ኢንተርቪው ስለጋብዛችሁኝ አመሰግናለሁ። ልማትና የኢኮኖሚ ትብብርን የሚመለከት ነው። ልማት እንግዲህ በዞሮ ዞሮ መሬቱ ወይም አየሩ አይደለም፣ የሰው ልጆች ላይ የሚደረግ ልማት ነው የሚሆነው። የእድገትና ልማት ዜጎችን የሚጠቅም መሆን አለበት። የዜጎች ልማት፣ የዜጎች ብልጽግና፣ የህይወታቸው መሻሻል ተከፋፍሎ ሊመጣ የሚችል ነገር አይደለም። ሀሳባቸው መግለጽ እስካልቻሉ፣ በግል በህይወታቸው፣ በጋራ ህይወታቸው፣ ማህበረሰብ በሆነው ግንኙነታቸው ነፃነታቸው እስካልተከበረ ድረስ እያንዳንዱ የአፍሪካ ነገር ሊበለጽግ የሚችልበት ሁኔታም አይኖርም። ከዛም አልፎ ደግሞ ከአሜሪካ መንግስት ጋር የተሻለ የጋራ ጥቅምን የሚያመጣ ትብብር ሊያመጣ አይችልም እና ይህንን የአሜሪካ መንግስት ፖሊሲም ሆነ የአፍሪካ መንግስታት ሊያስቡበት ከግንዛቤ ሊያስገቡት ይገባል የሚለው ነው የኔ ሀሳብ። በተደጋጋሚም በዛ የሲቪል ሶሳይቲ ስብሰባ ላይ ተሳታፊዎች ያንጸባረቁ። ጠቅለል አድርጌ ሳስቀምጠው የጽሑፌ ሀሳብ ይህንን ይመስላል ማለት ነው። መልካም ወይዘሪት ብርቱካን ጋባዡ ፕሬዚዳንት ባራክ ኦባማ ራሳቸው ከዚህ ጉባኤ ፍጻሜ በኋላ ባደረጉት ንግግራቸው ይጠቅሳሉ መንግስታት አይውደዱት እንጂ የመገናኛ ብዙሀን ግን ለህብረተሰብ ወሳኝ መሆናቸውን ይገልጻሉ በሲቪል ማህበረሰቡ ስብሰባ ተገኝተው የተናገሩትን ሌላውን የዩናይት ስቴትስ ባለስልጣን የውጭ ጉዳይ ሚኒስትር ጆን ኬሪንም ንግግር ይጠቅሳሉ በጽሁፎ ህዝቡ በመንግስቱ ሲተማመን፣ ተጠያቂነት ሲኖርና የፍትህ ስርዓቱ ግልጽነት ሲንጸባረቅበት ማህበረሰብ ይበለጽጋል፣ ይበልጥም ይረጋጋል ሲሉ መንግስታት ለሚያስተዳድሩት ህዝብ ወይም የሚያስተዳድሩትን ህዝብ አመኔታ መግዛት እንዲችሉ ይጠይቃል፣ ያሉትን ይዘረዝራሉ። እስኪ ይህንን በእርሶ ጽሑፍ የተነሳ ነጥብ ፈታ አድርገው ይግለጹልን። እነዚያ ነጥቦች ለዜጎች ክብርን የተሞላ ህይወት፣ ብልጽግናን የተሞላ ህይወት፣ ቅድም እንደ ጠቀስኩት ደግሞ ማንኛውም ግለሰብ በራሱ ህይወት ላይ አዛዥ ወሳኝ መሆኑ በጣም አስፈላጊ ነው የሚሆነው በሁሉም ረገድ በኢኮኖሚያዊም ህይወቱ ሆነ በፖለቲካዊ ህይወቱ ኢቭን በመንፈሳዊም በሁሉም በትምህርቱ በእውቀቱ ወደፊት መርታ ለማሳየት አስፈላጊ መሆኑ ከዚህ ሀገር ታሪክ የበለጠ ማሳያ የለውም። ያንን ደጋግመው ደጋግመው መሪዎቹ አንተ እንደጠቀስከው አመላክተውታል በስብሰባው ማለት ነው። ስለዚህ መንግስት ስልጣን ሁሌ ስልጣን ቼክ ካልተደረገ በዜጎቹ እንዲጠየቅ ካልተደረገ ያም ደግሞ ተፈጻሚነት የሚሆነው በነጻ ሚዲያ፣ ገለልተኛ ሚዲያ በሚኖርበት የህዝብ መገናኛ ብዙሀን በሚኖርበት ሁኔታ መሆኑ የዚህ ሀገር ታሪክ እያሳየ ነው እና ይህንን እንግዲህ መልሶ የማስመር ሀሳብ ነው በጽሁፍ ያንጸባረቁት። ትንሽ ቅር የሚያሰኘው ነገር እንግዲህ ከዋናው የመሪዎች ጉባኤ ላይ እነዚህ እሳቢዎች በሚገባ አብረው ተቀናጅተው ከሌሎች የስብሰባው ሀሳቦች ጋር አብረው ተቀናጅተው ለአፍሪካ መሪዎች ለውይይትና እሳቢያቸው ውስጥ ፖሊሲዎቻቸው ውስጥ በሚያደርጓቸው የመንግስት እንቅስቃሴዎች ውስጥ እንዲያስገቡበት ማስታወሻ በማን ነው፣ በአሜሪካ መንግስት በኩል አልተሰጠም ነበረ። በጎን ለጎን ነው የተካሄደው። በሲቪል ሶሳይቲ በኩል ቅሬታው በአፍሪካ ሲቪል ሶሳይቲ ማለት ነው። እኔም ያ ትንሽ ቅሬታ ስለነበረ ወደፊት በሚኖረው የአሜሪካ ፖሊሲ ውስጥ እነዚህ እሳቢዎች አንድ ላይ ተቀናጅተው የመንግስትን ተጠያቂነት፣ የዜጎችን ነጻነት፣ የዲሞክራሲን በመንግስት አሰራር ውስጥ ኢንኮርፖሬትድ መሆኑን የሚያሳየውን ግንዛቤ ማለት ነው በሚያደርጓቸው ትብብሮች ውስጥ ሁሉ አካተው እንዲያዋቸው ለማስገንዘብና ለማሳሰብ የጻፉ ነው። መልካም። ወይዘሮ ብርቱካን የመጨረሻውን ጥያቄ በእርሶ ጽሁፍ የትውልድ ሀገር የኢትዮጵያ ብለው በሚጠቅሱት በሚያነሱት ነጥብ ላይ እናደርግ የጋዜጠኞች የቅርብ ጊዜውን ጨምሮ የኢንተርኔት ድረገጽ አምደኞች እስርን የሰብአዊ መብት ታጋዮችን የሚገጥማቸው ያሏቸውን ፈተናዎች በዚህ ጽሑፎ ያነሳሉና፣ እስኪ ዋና ዋና የሚሏቸውን የሚያሳስቡትን፣ በተለይ ትኩረት ያደረጉበትን የንግግር ነጻነትና የልማትና ደህንነት መረጋገጥን መያያዝ አድርገው የገለጹበትን ያስረዱን። እንግዲህ አሉላ፣ አንተም በሚገባ እንደምታውቀው አሁን ባለንበት ሁኔታ በሀገራችን የፖለቲካ ሂደት የምናየው በተለይ ጋዜጠኞችን የፖለቲካ አክቲቪስቶች ላይ የሚደርሰው እንግልትና መከራ በጣም የሚያሳዝን ነው። የሚሆነው የሚገርመው አንዳንድ የአፍሪካ ሀገሮች ከኛ እኩል በአውሮፓውያኖቹ በአስራ ዘጠኝ ዘጠና መጀመሪያ ላይ የዲሞክራሲን ሂደት የጀመሩ ብዙ መርታ ያሳዩ አሉ። እንደውም እዛው ስብሰባ ላይ የተጠቀሱት ከሌሎች አህጉራት አፍሪካ እንደውም በዲሞክራሲ ወደፊት ለመሄድ አንዳንድ ሀገሮች በተለይ ቦትስዋናን፣ ሴኔጋልን ሌሎችንም መጥቀስ ይቻላል። ኢቭን ጋናን ብዙ መርታ እያሳዩ ነው። የእኛ ደግሞ ወደ ኋላ እየሄደ የሚገኝበት ሁኔታ ነው ያለው። ሁለት ሺህ አስር ወይም የባለፈው ምርጫ በአውሮፓያን የጠቀስኩት፣ እንዲሁ ምርጫው በሚደርስበት ጊዜ ጋዜጠኞች ላይ የሚደርስ እንግልትና ችግር ነበረ። እኔ በራሴ በመመራው ፓርቲ ላይ የደረሰውን ነገር የምታውቀው ነገር ነው። እኔም ላይ እስር የደረሰብኝ ሁኔታ ሁን ደግሞ እንግዲህ ያ መሰደድ ፌስቡክ ላይ ሀሳባቸውን የሚገልጹ ወጣት ዜጎች ላይ ድረስ የመጣበት ሁኔታ አለ። እንግዲህ ይሄ ምርጫውን ታሳቢ ተደርጎ ይመስላል ያሉት የመገናኛ ብዙኃን እየተዘጉ ያሉበት ሁኔታ ነው ያለው። ያ በጣም አሳሳቢ ነው። እንዲያውም የዩ የአፍሪካ የሲቪል ሶሳይቲ ስብሰባ ላይ ሌሎችም ሀገር የመጡ ተሳታፊዎች የእኛን ችግር አጉልተው አሳይተው በመግለጫቸውም ጠቅሰውታል። አሁን በቅርብ ጊዜ ውስጥ የዞን ናይን ብሎገሮችን በተመለከተ እነ ተስፋለም ወልደየስን የተመለከቱ የመሰሉ ጋዜጠኞችን በተመለከተ የደረሰባቸው ችግር እንዴት አሳሳቢ የሆነ ሂደቱ ወደኋላ የመመለሱ ሁኔታ እንደሚታይበት ይሄ ሁላ ነገር እንግዲህ በጣም የሚያሳዝን የሚያሳስብ ደረጃ ላይ እንደሆነ የኢትዮጵያ ሁኔታ የሚያሳይ ነው። ያንን ነው እንግዲህ በጽሁፍም ላነሱ ወይዘሪት ብርቱካን ሚደቅሳ የቅርቡን የአፍሪካ መሪዎች የዩናይት ስቴትስ ጉባኤ ተንተርሶ ባወጡት ጽሁፍ ዙሪያ ለሰጡን አስተያየት አመሰግናለሁ። ለአሁኑ ግን እግዚአብሔር ይስጥልኝ፣ አመሰግናለሁ አቶ አሉላ። በዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አጋባዥነት በቅርቡ በተካሄደው የዋሽንግተኑ የዩኤስ አፍሪካ መሪዎች ጉባኤ ትይዩ የሲቪል ማህበረሰብ ተቋማትና ተጋባዥ እንግዶች የተሳተፉባቸው ስብሰባዎች ተካሂደዋል። በነኚህ ስብሰባዎችም በዋናው የፕሬዝደንቶቹ ጉባኤ በመነሳት ነበሩባቸው ያሏቸውን አሳሳቢ የማህበረሰብ ልማትና ብልጽግና፣ የመልካም አስተዳደርና ዲሞክራሲን የተመለከቱ በርካታ ርዕሰ ጉዳዮች ተነስተዋል። ከስብሰባዎቹ ተሳታፊዎች አንዷ የሆኑት የቀድሞዋ የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር ወይዘሪት ብርቱካን ሚደቅሳ በውይይቶቹ የተነሱትን ጭብጦች መነሻ በማድረግ በጻፉት ጽሁፍ ትኩረት ዙሪያ አነጋግረናቸዋል። አሉላ ከበደ ነው ወይዘሪት ብርቱካንን ያነጋግራቸው። ጤና ስጥልኝ ወይዘሪት ብርቱካን ሚደቅሳ። ጤና ስጥልኝ አቶ አሉላ። ወይዘሪት ብርቱካን በቅርቡ በዋሽንግተን ዲሲ የተካሄደውን የአፍሪካ መሪዎች ጉባኤ ተከትሎ በጻፉት ጽሁፍ ልማትና የተረጋጋ የጸጥታ ሁኔታ እንዲፈጠር ሰው ልጆች ንግግር ነጻነትን መፍቀድ ይጠይቃል የሚል ጽሁፍ ጽፈዋል። ለሰው ልጆች መሰረታዊ የሰብአዊ መብት መከበር የንግግር ነጻነት መኖርና ለዘላቂ ልማትና እድገትም ወሳኝ መሆኑን ብዙዎች አንስተዋል በሚለው ነው የሚንደረደሩት። በጽሁፉ ለማንጸባረቅ የፈለጓቸውን ፍሬ ሀሳቦች ያስጨብጡ ነው። አሉላ ከሁሉ አስቀድሜ ለዚህ ኢንተርቪው ስለጋብዛችሁ እኛ አመሰግናለሁ። ልማትና የኢኮኖሚ ትብብርን የሚመለከት ነው። ልማት እንግዲህ ዞሮ ዞሮ መሬቱ ወይም አየሩ አይደለም፣ የሰው ልጆች ላይ የሚደረግ ልማት ነው የሚሆነው የእድገትና ልማት ዜጎችን የሚጠቅም መሆን አለበት። የዜጎች ልማት፣ የዜጎች ብልጽግና፣ የህይወታቸው መሻሻል ተከፋፍሎ ሊመጣ የሚችል ነገር አይደለም። ሀሳባቸው መግለጽ እስካልቻሉ፣ በግል ህይወታቸው፣ በጋራ ህይወታቸው፣ ማህበረሰብ በሆነው ግንኙነታቸው ነጻነታቸው እስካልተከበረ ድረስ እያንዳንዱ የአፍሪካ ሀገር ሊበለጽግ የሚችልበት ሁኔታም አይኖርም። ከዛም አልፎ ደግሞ ከአሜሪካ መንግስት ጋር የተሻለ የጋራ ጥቅምን የሚያመጣ ትብብር ሊያመጣ አይችልም እና ይህንን። የአሜሪካ መንግስት ፖሊሲም ሆነ የአፍሪካ መንግስታት ሊያስቡበት ከግንዛቤ ሊያስገቡት ይገባል የሚለው ነው የኔ ሀሳብ። በተደጋጋሚም በዛ የሲቪል ሶሳይቲ ስብሰባ ላይ ተሳታፊዎች ያንጸባረቁ። ጠቅለል አድርጌ ሳስቀምጠው የጽሁፌ ሀሳብ ይህንን ይመስላል። መልካም ወይዘሪት ብርቱካን ጋባዡ ፕሬዚዳንት ባራክ ኦባማ ራሳቸው ከዚህ ጉባኤ ፍጻሜ በኋላ ባደረጉት ንግግራቸው ይጠቅሳሉ መንግስታት አይወደዱት እንጂ የመገናኛ ብዙሀን ግን ለህብረተሰብ ወሳኝ መሆናቸውን ይገልጻሉ በሲቪል ማህበረሰቡ ስብሰባ ተገኝተው የተናገሩትን ሌላውን የዩናይት ስቴትስ ባለስልጣን የውጭ ጉዳይ ሚኒስቴር ጆን ኬሪን ንግግር ይጠቅሳሉ በጽሁፎ ህዝቡ በመንግስቱ ሲተማመን ተጠያቂነት ሲኖርና፣ የፍትህ ስርዓቱ ግልጽነት ሲንጸባረቅበት ማህበረሰብ ይበለጽጋል፣ ይበልጥም ይረጋጋል ሲሉ መንግስታት ለሚያስተዳድሩት ህዝብ ወይም የሚያስተዳድሩትን ህዝብ አመኔታ መግዛት እንዲችሉ ይጠይቃል ያሉትን ይዘረዝራሉ። እስኪ ይህንን በእርሶ ጽሁፍ የተነሳ ነጥብ ፈታ አድርገው ይግለጹልን። እነዚያ ነጥቦች ለዜጎች ክብርን የተሞላ ህይወት፣ ብልጽግናን የተሞላ ህይወት፣ ቅድም እንደጠቀስኩት ደግሞ ማንኛውም ግለሰብ በራሱ ህይወት ላይ አዛዥ ወሳኝ መሆኑ በጣም አስፈላጊ ነው የሚሆነው በሁሉም ረገድ በኢኮኖሚያዊም ህይወቱ ሆነ በፖለቲካዊ ህይወቱ ኢቭን በመንፈሳዊ በሁሉም በትምህርቱ፣ በእውቀቱ ወደፊት እመርታ ለማሳየት አስፈላጊ መሆኑ ከዚህ ሀገር ታሪክ የበለጠ ማሳያ የለውም። ያንን ደጋግመው ደጋግመው መሪዎቹ አንተ እንደጠቀስከው አመላክተውታል በስብሰባው ማለት ነው። ስለዚህ መንግስት ስልጣን ሁሌ ስልጣን ቼክ ካልተደረገ በዜጎቹ እንዲጠየቅ ካልተደረገ ያም ደግሞ ተፈጻሚነት የሚሆነው በነፃ ሚዲያ፣ ገለልተኛ ሚዲያ በሚኖርበት የህዝብ መገናኛ ብዙሀን በሚኖርበት ሁኔታ መሆኑ የዚህ ሀገር ታሪክ እያሳየ ነው እና ይህንን እንግዲህ መልሶ የማስመር ሀሳብ ነው በጽሁፍ ያንጸባረቁት። ትንሽ ቅር የሚያሰኘው ነገር እንግዲህ ከዋናው የመሪዎች ጉባኤ ላይ እነዚህ እሳቢዎች በሚገባ አብረው ተቀናጅተው ከሌሎች የስብሰባ ሀሳቦች ጋር አብረው ተቀናጅተው ለአፍሪካ መሪዎች ለውይይትና ሃሳቢያቸው ውስጥ ፖሊሲዎቻቸው ውስጥ በሚያደርጓቸው የመንግስት እንቅስቃሴዎች ውስጥ እንዲያስገቡበት። ማስታወሻው በማን ነው፣ በአሜሪካ መንግስት በኩል አልተሰጠም ነበረ። በጎን ለጎን ነው የተካሄደው፣ በሲቪል ሶሳይቲ በኩል ቅሬታው፣ በአፍሪካ ሲቪል ሶሳይቲ ማለት ነው። እኔም ያ ትንሽ ቅሬታ ስለነበረ ወደፊት በሚኖረው የአሜሪካ ፖሊሲ ውስጥ እነዚህ እሳቢዎች አንድ ላይ ተቀናጅተው የመንግስትን ተጠያቂነት፣ የዜጎችን ነጻነት፣ የዲሞክራሲን በመንግስት አሰራር ውስጥ ኢንኮርፖሬትድ መሆኑን የሚያሳየውን ግንዛቤ ማለት ነው በሚያደርጓቸው ትብብሮች ውስጥ ሁሉ አካተው እንዲያያቸው ለማስገንዘብና ለማሳሰብ የጻፉ ነው። መልካም ወይዘሮ ብርቱካን፣ የመጨረሻውን ጥያቄ በእርሶ ጽሁፍ የትውልድ ሀገር የኢትዮጵያ ብለው በሚጠቅሱት በሚያነሱት ነጥብ ላይ እናደርግ የጋዜጠኞች የቅርብ ጊዜውን ጨምሮ የኢንተርኔት ድረገጽ አምደኞች እስርን የሰብአዊ መብት ታጋዮችን የሚገጥማቸው ያሏቸውን ፈተናዎች በዚህ ጽሁፎ ያነሳሉና፣ እስኪ ዋና ዋና የሚሏቸውን፣ የሚያሳስቡትን በተለይ ትኩረት ያደረጉበትን የንግግር ነጻነትና የልማትና ደህንነት መረጋገጥን መያያዝ አድርገው የገለጹበትን ያስረዱን። እንግዲህ አሉላ አንተም በሚገባ እንደምታውቀው አሁን ባለንበት ሁኔታ በሀገራችን የፖለቲካ ሂደት የምናየው በተለይ ጋዜጠኞችን፣ የፖለቲካ አክቲቪስቶች ላይ የሚደርሰው እንግልትና መከራ በጣም የሚያሳዝን ነው የሚሆነው። የሚገርመው አንዳንድ የአፍሪካ ሀገሮች ከኛ እኩል በአውሮፓውያኖቹ በአስራ ዘጠኝ ዘጠና መጀመሪያ ላይ የዲሞክራሲን ሂደት የጀመሩ ብዙም መርታ ያሳዩ አሉ። እንደውም እዛው ስብሰባ ላይ የተጠቀሱት ከሌሎች አህጉራት አፍሪካ እንደውም በዲሞክራሲ ወደፊት ለመሄድ አንዳንድ ሀገሮች በተለይ ቦትስዋናን፣ ሴኔጋልን ሌሎችንም መጥቀስ ይቻላል። ኢቭን ጋናን ብዙ መርታ እያሳዩ ነው። የእኛ ደግሞ ወደ ኋላ እየሄደ የሚገኝበት ሁኔታ ነው ያለው። ሁለት ሺህ አስር ወይም የባለፈው ምርጫ በአውሮፓውያን የጠቀስኩት እንዲሁ ምርጫው በሚደርስበት ጊዜ ጋዜጠኞች ላይ የሚደርስ እንግልትና ችግር ነበረ። እኔ በራሴ በመመራው ፓርቲ ላይ የደረሰውን ነገር የምታውቀው ነገር ነው። እኔም ላይ እስር የደረሰብኝ ሁኔታ ሁን ደግሞ እንግዲህ ያ መሰደድ ፌስቡክ ላይ ሀሳባቸውን የሚገልጹ ወጣት ዜጎች ላይ ድረስ የመጣበት ሁኔታ አለ። እንግዲህ ይሄ ምርጫውን ታሳቢ ተደርጎ ይመስላል ያሉት የመገናኛ ብዙሃን እየተዘጉ ያሉበት ሁኔታ ነው ያለው። ያ በጣም አሳሳቢ ነው። እንደውም የዩ የአፍሪካ የሲቪል ሶሳይቲ ስብሰባ ላይ ሌሎችም ሀገር የመጡ ተሳታፊዎች የእኛን ችግር አጉልተው አሳይተው በመግለጫቸውም ጠቅሰውታል። አሁን በቅርብ ጊዜ ውስጥ የዞን ናይን ብሎገሮችን በተመለከተ እነ ተስፋለም ወልደየስን የመሰሉ ጋዜጠኞችን በተመለከተ የደረሰባቸው ችግር እንዴት አሳሳቢ የሆነ ሂደቱ ወደ ኋላ የመመለስ ሁኔታ እንደሚታይበት ይሄ ሁላ ነገር እንግዲህ በጣም የሚያሳዝን የሚያሳስብ ደረጃ ላይ እንደሆነ የኢትዮጵያ ሁኔታ የሚያሳይ ነው። ያንን ነው እንግዲህ በጽሁፍም ላነሳ። ወይዘሪት ብርትኳን ሚደቅሳ የቅርቡን የአፍሪካ መሪዎች የዩናይት ስቴትስ ጉባኤ ተንተርሶ ባወጡ ጽሁፍ ዙሪያ ለሰጡን አስተያየት አመሰግናለሁ። ለአሁኑ ግን እግዚአብሔር ይስጥልኝ። አመሰግናለሁ አቶ አሉላ